የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ነው የአማርኛ ፕሮግራም አሁን ጀመረ። አርብ ሚያዝያ 13 2015 ዓ ም ዛሬ ዕለቱ በዓለም ዙሪያ የሚገኙ የእስልምና እምነት ተከታዮች የኢድ አልፈጥርን በዓል እያከበሩ ያሉበት ነው። በዓሉን ለምታከብሩ አድማጭ ተመልካቾቻችን እንኳን ለበዓሉ አደረሳችሁ፣ ኢድ ሙባረክ እንላለን። በበዓሉ ዙሪያ የተካተቱ ወይም በዓሉን አስመልክቶ የተዘጋጁ በርከት ያሉ ዝግጅቶች ወደ አዲስ አበባ መቀሌና ወደ አንድ የስደተኞች መጠለያ ጣቢያ ይወስዱናል። ጤና አስጥልኝ ክብራትና ክብራን የተቀራችሁ ሙሉ የፕሮግራማችን አድማጮችና ተከታታዮች እንደምናመሻችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በወላይታ ዞን ውሳኔ ህዝብ የምርጫ አዋጅ ጥሰት ተጠርጣሪ የተባሉ በቁጥጥር ስር መዋላቸው ተገልጧል። አብይ ርዕሳችን ይመለከተዋል። የዓለምን ቀልብ ገዝቶ የሰነበተው የሱዳን ውሎና አዳር ጨምሮ በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። የዕለቱ ዜና አቅራቢ እንግድ ወልዴ፣ የቴክኒክ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ኪሊያ ዊሊያምስ ናት። በያሉበት ሆነው የምሽቱን ስርጭት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። በሱዳን የሁለቱ ተቀናቃኝ ጄኔራሎች ወታደሮች ዛሬ አርብ በካርቱም ጎዳናዎች ላይ ከፍተኛ ውጊያ ሲያደርጉ ውለዋል። ዛሬ ተከብሮ የዋለውን የኢድ በዓል ምክንያት በማድረግ የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም ሳይከበር ቀርቷል። በሱዳን ጦር ጠቅላይ አዛዥ ጄኔራል አብዱል ፈታህ አልቡርሃን እና በአርኤስኤፍ መሪ ጄኔራል መሐመድ አምዳን ደጋሎ ወይም ሐመቲ ወታደሮች መካከል ካለፈው ቅዳሜ ጀምሮ በተለይም በመዲናዋ ካርቱም እና በሌሎችም ከተሞች በተደረገው ውጊያ ከአራት መቶ በላይ ሰዎች ሲሞቱ በሺዎች የሚቆጠሩ ደግሞ ተጎድተዋል። ምሽቱን በካርቱም በርካታ ስፍራዎች በቦምብ ተደብድበዋል። ሕዝብ የሚበዛባቸው በማዕከላዊና በሰሜን ካርቱም ሁለቱ ወገኖች ዛሬ በከበደ ያለ የመንገድ ላይ ውጊያ እንዳደረጉ እማኞች ለኤፍፒ ተናግረዋል። የአፍሪካ ሕብረት በኮሚሽኑ ሊቀመንበር ሙሳ ፋኪ መሐመድ ሰብሳቢነት አስቸኳይ የሚኒስትሮች ስብሰባ በማድረግ የኢድ በዓልን ምክንያት በማድረግ እና የሰብአዊ ተግባርን ለማከናወን እንዲሁም ወደ ዘላቂ ተኩስ አቁም ለማምራት እንዲቻል ለአንድ ሳምንት የሚቆይ የተኩስ አቁም እንዲደረግ ጠይቆ የነበረ መሆኑን ህብረቱ ትናንት ያወጣው መግለጫ አመልክቷል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዥ እና የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁለቱን ወገኖች ለየብቻ በስልክ አገኝተው የኢድ አልፈጥርን በዓል ምክንያት በማድረግ ቢያንስ ለሶስት ቀናት የተኩስ አቁም እንዲደረግ ጠይቆ የነበረ ቢሆንም በካርቱም ፍንዳታውና ተኩሱ ቀጥሏል። ከአንድ መቶ በላይ የሚሆኑና በፕሪቶሪያ የተባበሩት መንግሥታት ድርጅት ስደተኞች ከፍተኛ ኮሚሽን ቢሮ ደጃፍ ላይ ተጠልለው የነበሩ ጥገኝነት ጠያቂዎችን የደቡብ አፍሪካ ፖሊስ እንዲነሱ አድርጓል። መጤዎች በሚሏቸው ላይ የአገሪቱ ዜጎች በሚያደርሱት ጥቃት ምክንያት ስደተኞቹ ወደ ሌሎች አገሮች ተላልፈው እንዲሰጡ በመጠየቅ ላለፉት ሶስት ዓመታት በስደተኞች ኮሚሽኑ ቢሮ ደጃፍ ላይ ጊዜያዊ መጠለያ ሰርተው ኖረዋል። የፕሪቶሪያ ማዘጋጃ ቤት ባለፈው ሳምንት ስደተኞቹን ለማንሳት የፍርድ ቤት ፈቃድ ማግኘቱን የኤኤፍፒ ዘገባ አመልክቷል። ስደተኞቹ ካለ ፈቃድ ወደ አገር ውስጥ የገቡ ሰዎች የሚቆዩበት ማዕከል ተወስደው ከዛም ወደ መጡበት አገር እንደሚመለሱ ታውቋል። አንዳንድ ቤተሰቦች በፈቃዳቸው ሲነሱ፣ ሌሎች ደግሞ ተቃውሞ አሰምተዋል። ወደ ሌላ ሀገር እንድናዛውራቸው ጠይቀውናል። ነገር ግን ያንን ማድረግ የኛ ስራ አይደለም ሲሉ የተመድ ስደተኞች ከፍተኛ ኮሚሽን ቃል አቀባይ ሎራ ፓዶዋን መናገራቸውን የኤፍፒ ዘገባ አመልክተዋል። በጀርመን ቅኝ ገዢ ኃይሎች የተጨፈጨፉትን በአስር ሺህ የሚቆጠሩ ናሚቢያውያንን ለማሰብ የሰለባዎቹ ተወላጆች ሉደሬትዝ በተባለችው ከተማ በዚህ ሳምንት መጨረሻ እንደሚሰባሰቡና የመታሰቢያ ሐውልትም እንደሚመርቁ ታውቋል። በናሚቢያ ሻርክ ደሴት ተብሎ በሚጠራው ስፍራ ቅኝ ግዛትን የተቃወሙ በሺ የሚቆጠሩ ናሚቢያውያንን የጀርመን ቅኝ ግዛት ኃይሎች በ 1990 ዎቹ መጀመሪያ ላይ ሰብስበው ጨፍጭፏቸው ነበር። ሕፃናትም ከሰለባዎቹ መሃል ናቸው። አንዳንድ የታሪክ ባለሙያዎች የሃያኛው ክፍለ ዘመን የመጀመሪያው የዘር ማጥፋት ብለው ለሚጠሩት ጭፍጨፋ የናሚቢያ መንግስት የመታሰቢያ ቀን አላወጀም። አካባቢው አሁን በመንግስት የሚተዳደር የመዝናኛ ስፍራ ሆኖ እያገለገለ ሲሆን የሰለባዎቹ ተወላጆች ስፍራው የመዝናኛ ቦታ መሆኑ አስቆጥቷቸዋል። በእንደ አውሮፓውያን አቆጣጠር 1904 የጀርመን ወታደሮች 80 ሺህ የሚሆኑ ሄሬሮ በመባል የሚጠሩ የአገሬው ጎሳ አባላትን በካልሃሪ በረሃ ላይ አሳደው ሴቶቹን ሲደፍሩ፣ የማድረኳቸውን ደግሞ አርደዋል። በዓመቱ ደግሞ ናማ የተባሉ ጎሳዎች እንዲጠፉ የጀርመኑ ሰራዊት አዛዥ ትዕዛዝ አስተላልፈው ነበር። 60 ሺህ የሚሆኑ ሄሬሮዎችና አስር ሺህ የሚሆኑ ናማዎች መጨፍጨፋቸውን የኤኤፍፒ ዘገባ አመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ጸጥታ ባጣችው ኮንጎ ዲሞክራሲያዊ ሪፐብሊክ የሚገኙና ሰብአዊ አገልግሎት የሚሰጡ ሄሊኮፕተሮችን ከጥቃት ለማዳን ሲል ደማቅ ብርቱካናማ ቀለም ቀብቷል። ሚሊሺያዎች ከሚያደርሱት ጥቃት ለመከላከል እና ከሌሎች ሄሊኮፕተሮች ለመለየት ነው ተብለዋል። እየተካሄደ ባለው ግጭት ምክንያት የተፈናቀሉ በሺህ የሚቆጠሩ ሲቪሎችን በመርዳት ላይ ያሉት የረዳት ሰራተኞች በተኩስ ልውውጡ መሃል የመጎዳት ዕጣ ገጥሟቸዋል ተብሏል። ባለፈው የፈረንጆች ዓመት 293 የሚሆኑ አደጋዎች የተመዘገቡ ሲሆን ዘጠኝ የረዳየት ሰራተኞች ሲሞቱ 20 የሚሆኑት ደግሞ ተጠልፈዋል። መኑሶ የተሰኘው የተመድ የሰላም አስከባሪ ኃይል ሄሊኮፕተር ባለፈው ወር ተከስክሶ ስምንት የሰላም ልዑክ አባላት ሞተዋል። መንግስት ኤም23 የተሰኙትን አማጽያን ተጠያቂ ቢያደርግም አማጽያኑ አስተባብለዋል። የዓለም የጤና ድርጅት ለኮቪድ-19 ክትባት የዋለውን የኤምአርኤንኤ ክትባት ቴክኖሎጂ ማዕከሉን በኬፕ ታውን፣ ደቡብ አፍሪካ በይፋ ከፍቷል። ማዕከሉ የኮቪድ-19 ወረርሽኝ ከፍተኛ ደረጃ በደረሰበት ወቅት ክትባቱን እንደ ልብ የማያገኙ ድሃ አገሮችን ለመርዳት በሚል የተቋቋመ ነበር። ሁለት የደቡብ አፍሪካ ኩባንያዎች የኮቪድ-19 ክትባትን አምርተው ለድሃና መካከለኛ ገቢ ላላቸው አገራት እንዲያቀርቡ የጤና ድርጅቱ ከሁለት ዓመታት በፊት የሙከራ ፕሮጀክት አስጀምሮ ነበር። አፍሪጂን ባዮሎጂክስ የተሰኘው ኩባንያ ክትባቱን በማዕከሉ እየሠራ ሲሆን በአሁኑ ወቅት በብዛት ወደ ማምረት ተሸጋግሯል። የክትባቱ ውጤታማነትን በተመለከተ የተደረገው ሙከራም ከፍተኛ ተስፋ የሚሰጥ መሆኑን የኩባንያው ኃላፊዎች ለሮይተርስ የዜና ወኪል ተናግረዋል። የዓለም ጤና ድርጅት እንደሚለው በዓለም አቀፍ ደረጃ 69.7 በመቶ የሚሆነው ሕዝብ ቢያንስ አንድ የኮቪድ ክትባት ያገኙ ሲሆን ዝቅተኛ ገቢ ባላቸው አገሮች ግን ሽፋኑ ከ30 በመቶ በታች መሆኑን አመልክተዋል። በመጨረሻም አድማጮች በመንግስት የሚደገፉ ወይም ከመንግስት ጋር ግንኙነት ያላቸው ሲል ትዊተር ምልክት ያደረገባቸውን የመገናኛ ብዙሀን ምልክቱን መልሶ አንስቷል። ኤን ፒ አር የተሰኘው በአሜሪካ የሚገኘው ብሔራዊ የሕዝብ ራዲዮ ምልክቱ መደረጉን በመቃወም ባለፈው ሳምንት ትዊተርን መጠቀም እንደሚያቆም ገልጾ ነበር። ከመንግስት ጋር ግንኙነት ያላቸው የሚለው ምልክት እንደ ሩሲያ እና ቻይና በሚገኙ በፈላጭ ቆራጭ መንግስታት ስር ባሉ የመገናኘ ብዙሃን ላይ የተደረገ ነበር። የኤንፒአርን ምልክት በመንግስት በጀት የሚደገፍ ሚዲያ በሚል ቢቀይረውም ጣቢያው አሁንም አሳሳች ነው ሲል ተቃውሟል። ባለሀብቱ ኢላን መስክ ትዊተርን ከገዙ በኋላ ከዚህ በፊት ነፃ የነበረው የትክክለኛነት ማረጋገጫ ሰማያዊ ምልክት በክፍያ እንዲሆን አድርገዋል። አሁን 300 ሺህ ተጠቃሚዎች ለሰማያዊ ምልክቱ ክፍያ በመፈጸም በመገልገል ላይ ይገኛሉ። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሚያዝያ 13 2015 ዓ ም በዓለም ዙሪያ እስልምና እምነት ተከታዮች የኢዳል ፈጥርን በዓል በማክበር ላይ ይገኛሉ። ይህን ስርጭት የምትከታተሉ አድማጮቻችን የበዓሉ የእምነቱ ተከታታዮች እንኳን አደረሳችሁ እንላለን። ኢድ ሙባረክ። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የቀጥታ ምስልና ድምፅ አቀናባሪያችን ደግሞ ጆጊል ነው። እስከ ምሽቱ አራት ሰዓት ከልዩ ልዩ ዝግጅቶች ጋር አብረናችሁ እንዘልቃለን። ቀዳሚው ወደ ሆነው ወደ ዕለቱ አብሮ ስልሰዳችሁ የዕለቱ አይቢ ርዕስ በወላይታ ዞን ውሳኔ ሕዝብ ምርጫ አዋጅ ጥሰት ተጠርጣሪዎች የተባሉ በቁጥጥር ስር መዋላቸው ተገልጠዋል። በወላይታ ዞን በተካሄደው ውሳኔ ሕዝብ የምርጫ አዋጅ ጥሰት ፈጽመዋል የተባሉት 93 ተጠርጣሪዎች በቁጥጥር ስር መዋላቸውን የፍትህ ሚኒስቴር አስታውቋል። ወንጀሉን ፈጽመዋል በሚል ተጠርጥረው የሚፈለጉት ቁጥር አጠቃላይ ቁጥራቸው 136 ሲሆን ከነኚህ ውስጥ 18ቱ በልዩ ልዩ ደረጃዎች የሚገኙ የመንግስት የስራ ኃላፊዎች ሲሆኑ 118ቱ ደግሞ የምርጫ አስፈጻሚ መሆናቸውን የሚኒስትር መስሪያ ቤቱ አመልክቷል። ዮናታን ዘብዲዎስ ተከታትሎታል። የኢፌዴሪ ፍትህ ሚኒስትር የተደራጁና ድንበር ተሻጋሪ ወንጀሎች ጉዳይ ምክትል ዲሬክተር አቶ ኢዮሳዳ በጄ በደቡብ ኢትዮጵያ ከውሳኔ ሕዝብ ጋር በተገናኘ ሁለት የወንጀል ጥቆማ ቀርቦላቸው ምርመራ ማድረጋቸውን ገልጿል። አንደኛው ታህሳስ 29 ቀን 2015 ዓ.ም ከውሳኔ ሕዝብ አስቀድሞ በመራጮች ምዝገባ ወቅት በሌሉ መራጮች ስም የመራጭነት ካርድ ማደል ሲሆን 38 ሰዎች የዚህ ወንጀል ተጠርጣሪዎች መሆናቸውን ገልጿል። ሁለተኛው ደግሞ በምርጫ ወቅት በወላይታ ዞን ውስጥ አራት የምርጫ ክልሎች በሌሎችም ዞኖች በሚገኙ 81 የምርጫ ጣቢያዎች የተፈጸመ የምርጫ ሕግ ጥሰት እንደሆነም አቶ ኢዮሳድ አበጃ አስረድተዋል። የፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የክልል ፖሊስና አቃቤ ሕግ ከምርጫ ቦርድ የቀረበውን ጥቆማ መሠረት በማድረግ የህግ ተጠያቂነትን ለማረጋገጥ ሁለት የምርመራ ቡድን አደራጅተው ምርመራ ሲያደርጉ እንደቆዩ አቶ ኢዮሳድ ለአሜሪካ ድምፅ በስልክ ገልጿል። አንደኛው መቀመጫውን አዲስ አበባ ያደረገ ቡድን ነው። ብሔራዊ ምርጫ ቦርድ ምርጫ የተካሄደባቸውን የምርጫ መዝገቦች ወደ አዲስ አበባ ያጓጓዘ ስለሆነ እነዚህ የምርጫ መዝገቦች ላይ የተፈጸሙ ወንጀሎችን ማጣራት ነው። በዚህም ሶስት መቶ ሀምሳ ሰባት ያህል ምዝገባ የተከናወነባቸው ባህር መዝገብ ቀርበውልናት ከዚህ እስካሁን አንድ መቶ አስር ያህሉን መርምረናል። ይሄንን ከሶስት መቶ ሀምሳ ሰባት መዝገቦች ውስጥ አንድ መቶ አስር ባህር መዝገቦች መርምረናል። ሁለተኛ ቡድናችን ወላይታ መቀመጫውን የሚያደርግ ነው የወላይታ ምርጫ የሚደገም ስለሆነ ቀድመን እሱን በመስራት ቀጣይ ምርጫ ሁኔታ እንዲመቻች ማድረግ ሰማንያ ሁለቱን ደግሞ ቀጥሎ መስራት ነበር እቅዴ ነበረን። ፌዴራል አቃቤ ሕግ ከፌዴራል ፖሊስ ከክልል ፖሊስ እና አቃቤ ሕግ የተወጣጣ ቡድን ወደ አካባቢ ልከን አራት መቶ ሀምሳ አካባቢ ሰዎች ላይ ምርመራ አካሂደን አንድ መቶ ሰላሳ ስድስት በወንጀል የተጠረጠሩ ሰዎችን መለየት ችለናል። ከወንጀሉ ጋር በተያያዘ ማለት ነው። ከእነዚህ ውስጥ ሁሉም ለመያዣ ትእዛዝ አውጥተን ዘጠና ሶስት ያህሉን በቁጥጥር ስራ ውለናል። አርባ ሶስት ቀሪ የምንፈልጋቸው ሰዎች አሉ እያደናቸው ነው የምንገኘው። ከእነዚህ ውስጥ 18ቱ የመንግሥት ሥራ ኃላፊዎች ሲሆኑ 118ቱ ደግሞ የምርጫ አስፈጻሚዎች መሆናቸውን ገልጿል። የሰነድና የሰው ማስረጃዎችንም መመርመራቸውን አስታውቀዋል። ወላይታ መቀመጫውን አድርጎ የነበረው ቡድናችን ከአራት መቶ ሀምሳ ሰዎች በላይ በማስረጃነት አነጋግሯል። በአስረጅነት ማለት ነው። ከነዚህ የተወሰኑትን ቃላቸውን ነው የመመዝገብ ስራ ተሰርተዋል። በሰነድ ደረጃ ሶስት መቶ ሀምሳ ሰባት ባህር መዝገቦች እና እነዚህን የባህር መዝገቦችን ለማመሳከር የሚያገለግሉ የተለያዩ ማመሳከሪያ ማስረጃዎች ለላብራቶሪ ቀርቦ እየተመረመሩ ከእይታ ተሰወሩ የተባሉ አርባ ሶስት ተጠርጣሪዎች ተርጣሪዎች እየተፈለጉ ስለመሆናቸውም ጠቅሟል። የምርጫ ቦርድ የምርጫ አስፈጻሚዎቹን ሲመዘግብ ማስታወቂያ ነው የሚያወጣው። የትም ያለ ሰው መጥቶ መመዝገብ ይችላል። ስለዚህ ከተለያዩ አቅጣጫ አድራሻዎች መጥተው የተመዘገቡ ሰዎች ናቸው። እነዚህ ሰዎች በምርጫ አስፈጣሚነት ለአሁኑ ልናገኛቸው አልቻልንም፣ በአድራሻቸው እየፈለግናቸው ነው ያለ ነው። ከክልል እስከ ዞን መዋቅር የሚገኙ የመንግስት ባለስልጣናት በወንጀሉ ተሳትፎ የላቸውም ወይ የተያዙትም የቀበሌና የታችኛው መዋቅር የስራ ኃላፊዎች ብቻ ናቸው በሚል ለሚቀርበው ትችት በወንጀል ተሳትፎ ኖሯቸው የማይጠየቁ ባለስልጣናት እንደማይኖሩ በአጽንኦት ተናግሯል። የማጣራት ሂደቱን አላጠናቀቅንም። ስለዚህ እነከላይ ብቻ ናቸው ወንጀል ተሳታፊዎች የሚል ድምዳሜ መድረስ አይቻልም፣ አሁን ባለበት ነባራዊ ሁኔታ ማለት ነው። ይሄንን አቤቱታ የሚያቀርቡ ሰዎች አንዳንድ የሚያውቁት ነገር ሊኖሩ ይችላል። ሰው የሚያውቁት ነገር ካለ መቶ ለእኛ ጥቆማ ቢሰጡልን አጋዥ ነው የሚሆነው። ከዛ ውጭ የያዝናቸው ሰዎች ላይ የምናካሄደው ምርመራ፣ በሰነድ ላይ የምናካሄደው ምርመራ ገና ያልተጠናቀቀ የሰነድ ምርመራ ነው ያለው፣ እንዲሁም በአካባቢ ላይ የምናደርገው የምስክሮችን የማናገር ስራ በቀጣይ እጁ ያለበት ማንኛውንም ሰው ሊያጋልጥ ይችላል። ይታ የላይኛው የመንግስት አመራር ካለበት ለሕግ ለማቅረብ የሚያስቸግር አይደለም። የእናንተ ተቋም ምናልባት እንደዚህ አይነት ምርምራዎችን ከዚህ አድርጎ ይሁን ከምርጫ ጋር የተያያዘ በአነስተኛ መጠን ነበር ማለት አንድ አንድ ምርጫ ጣቢያ ላይ ወይም ሁለት እንደዚህ አካባቢዎች ላይ ለምሳሌ በዚህ በስድስተኛ ዙር ምርጫ ታውላዳሪ ላይ የተፈጸመውን የምርጫ ጋር የተያያዙ ወንጀሎችን አጣርተናል። ሌሎችም ምርጫ ባለ ጊዜ ሁሌ ወንጀል ሊኖር ይችላል። ተገማች ነው። ስለዚህ ዝግጅት ይደረጋል፣ ሁሌም ቢሆን ማለት ነው። አቃቤ ሕግና ምርመራ ዝግጅት ያደርጋል። ጎን ለጎን ከምርጫ ጎን ለጎን ማጣራቶች አሉ። ግን በዞን ደረጃ ምርጫ የሚያሰርዝ ይሄን የሚያክል የምርጫ ጣቢያን ያካትተ ምርመራ ሲደረግ ግን ይሄ የመጀመሪያው ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 29 ቀን 2015 ዓመተ ምህረት በደቡብ ክልል በኮንሶ በደቡብ ኦሞ በወላይታ በጋሞ በጌዲዮ በጎፋ ዞኖች እንዲሁም በቡርጂ በባስኬቶ በአሌም በአማሮና በደራሸ ልዩ ወረዳዎች ውሳኔ ሕዝብ ማካሄዱ ይታወሳል። ቦርዱ በውላይታ ዞን የተደረገ ውሳኔ ሕዝብ ሕጋዊነትን ለማረጋገጥ አዳጋች ሁኔታ መፍጠሩና በምርጫ ሕግና መመሪያ መሠረት በከባዱ ሊታይ የሚችል የሕግ ጥሰት ተፈጽመዋል ሲል የወላይታ ዞን ውሳኔ ሕዝብን ውጤት ውድቅ አድርጓል። አሁን የተወሰደ ያለውን እርምጃ ተከትሎ ምርጫ ቦርድ የጀመረው አዲስ እንቅስቃሴ ካለ ብለን ለማወቅ ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ወደ መጽሔቱ ቀዳሚ ርዕስ እንሻገራለን። በጋምቤላ ሸማቂዎች ለሰላማዊ ትግል ትጥቅ አወረዱ ይለናል። ራሱን የጋምቤላ ነጻነት ግንባር ብሎ የሚጠራው ቡድን አመራር የትጥቅ ትግሉን በመተው ሰላማዊ የፖለቲካ ትግል ለማድረግ ወይም ለማካሄድ መወሰኑን 196 የቡድኑን አባላት ይዞ ትላንት ጋምቤላ መግባቱን የክልሉ መንግስት አስታውቋል። የጋነንግ ወይም የዚህ ቡድን ጦር መሪ ጋትሎዋክ ቡምፖል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ሰላም ጥሪ በመቀበል ከነታጣቂዎቻቸው ትጥቅ አውርደው መግባታቸውን ለአሜሪካ ድምፅ ገልጠዋል። አቶ ጋትሎዋክ ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው የሸማቂ ቡድን ጋር ያላቸውን ግንኙነትም ማቋረጣቸውን ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል። የታጣቂ ቡኑ የጦር መሪዎችና የጋምቤላ ክልል መንግስት በደቡብ ሱዳን ጁባና በአዲስ አበባ ከተማ ባደረጓቸው የሰላም ውይይቶች መሰረት ከታጣቂ ቡኑ አባላት መካከል አንድ መቶ ዘጠና አምስት የሚሆኑቱ ትናንት ወደ ጋምቤላ መመለሳቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ እውገቱ አዲንግ ለአሜሪካ ድምፅ ተናግረዋል። ከታጣቂዎቹ በተጨማሪ የጦር መሪዎቹም መግባታቸውን አክለው ገልጸዋል። ባደረግናቸው ውይይት ዋና ዓላማችን ሰላም ስለሆነ ከዛሬ እንግዲህ የደረሰው የሰላም ስምነት በመፈራረም ሰላም ውስጥ ቀጣጭ አወደኗል አወደነዋል። ወደ መቶ ዘጠና አምስት የሆነ አይል ይዞ ገብቷል። አንደኛው ትልቁ መሪ ጋል ቦምፓል ይባላሉ። ሁለተኛው ወይም ምክትሉ ደግሞ ጋልባ ፓል ተርጃት ይባላሉ። ሁለቱ ናቸው አሁንም ከኛ ጋር የተፈራረሙት። በኛ ውላችን መሰረት ከዚህ በፊት ፖሊስ የምናሰላጠንበት ካምፕ ቦምካም የሚባል እዛም ገብተው ለስልጠና ጅግጁ እንደሆኑ ነው። በደቡብ ሱዳን ጁባ እንዲሁም በአዲስ አበባ በተደረገው የጋራ ውይይት ታጣቂ ቡኑ በሰላም ወደ ሀገር ውስጥ ለመግባት ስምምነት ላይ መድረሱን የገለጹት አቶ ውገቱ ከስምምነቱ መካከልም የታሰሩ የቡኑ አባላት እንዲለቀቁ መወሰኑን ገልጸዋል። በሰላማዊ መንገድ የገቡ የጋነግ አባላት የታድሶ ስልጠና ከወሰዱ በኋላ የስራ እድል እንዲመቻችላቸው እንደሚደረግ ገልጸዋል። በውላችን የተፈራረም ነው። በተለይ ከዚህ በፊት የጋነግ ሰላይ የሆኑት ድን ወታደር ነው ሲዋጋም ሲያስ የነበረው ሌላ መረጃም ስንግስት ሲያቀብል የነበረው ሌሎች በተለያየ ምክንያት የታሰሩ የጋነግ አባልና አመራር አሉ። እነዚህ አሁን በገቡበት ቦታ፣ በተለይ ክስ ያለባቸው ሰዎች ክስ እንዲቋረጥ ይደረጋል። ያልተወሰነባቸው ደግሞ እነዚህንም በይቅርታ እንዲፈቱ የማድረግ ስራ እንሰራለን። ይህም በክልሉ መንግስት በኩል የተወሰነ ስለሆነ የክልሉ መንግስት በአሁኑ ሰዓት ማጣራር ላይ ናለው ትክክለኛ በጋነቅ ምክንያት የታሰሩት አባላት የመለየት ስራም ተሰርተዋል። እንዲወጡ ግን ወስነነዋል፤ ይወጣሉ። የጋነቅ ጦር መሪ ጋትላክ ቡምፓል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሰላም ጥሪ በመቀበል ከኃይሎቻቸው ጋር ትጥቅ ፈተው መግባታቸውን ለአሜሪካ ድምጽ የተናገሩ ሲሆን የቀሩ የቡኑ አባላት መኖራቸውን ግን አልሸሸጉም። ሰላም ይቀድማል ብለን ሰላም ከተረጋገጠ በኋላ መሰረታዊ የህዝብ ጥያቄዎች መልስ ያገኛሉ በሚል ነው ሰላም ተቀብለን ሲ ሲመጣ የያዝነው ሰው ኃይል ያኛው ብቻ አይደለም። ግማሽ አባላቶቻችን ሱዳን ውስጥ ይገኛሉ። ግማሽ አባላቶቻችን ደቡብ ሱዳን ውስጥ ይገኛሉ። ሌሎችን በኦሮሜና በጋምቤላ አካባቢ ይገኛሉ። እነዚህ ወደ አንድ ለመሰብሰብ ጊዜ አጥሮብናል። እስከዛ የሚመጡ ሰዎችም አሉ። ምክንያቱም በአጠቃላይ ያለን የሰው ኃይል አንድ ሺ አምስት መቶ ሰላሳ ሁለት የታጠቀና ያልታጠቀ አባላቶቻችን አሉ። አሁን በልማት ስራ ላይ የበኩላችን ሚና መጫወት ፍላጎት አለን፣ እድሉ ከተሰጠን ማለት ነው። ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራውና መንግስት ሸኔ ሲል በኢትዮጵያ ፓርላማ በሽብርተኝነት የፈረጀው ሸማቂ ቡድን ጋራ ያላቸውን ግንኙነት ማቋረጣቸውንም አቶ ጋትሏክ ተናግረዋል። ከሆኔክ ሰራዊት ጋር ግንኙነታችን አቋርጠናል። ምክንያት አሁን እነሱ አንገና ጥብቅ ትግል ውስጥ ነው ያሉ እና ግን የሰላም አማራጭ ወስደናል። ስለዚህ ያው ከነሱ ጋር ግንኙነት የሚቀጥልበት ምክንያት የለንም። በእነሱ በኩል ሰላም እንዲወርድ ወይ ሰላም እንዲቀበሉ በዚህ አጋጣሚም ትሬን ማስተላለፍ እፈልጋለሁ። ምክንያቱም ከዚህ በላይ የኢትዮጵያ ሕዝብ መሞት የለበትም። ሰው ባለበት በሰላም ይኖር፣ በሰላም እንዲገቡ የሚል ምልክት ነው ያለኝ። አቶ ጋት ሏክ በኦሮሚያ ክልል ውስጥ የሚንቀሳቀሰው ታጣቂ ቡድን በሰላም እንዲገባ ቢጠይቁም የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ገለልተኛ የሆነ የሶስተኛ ቡድን አደራዳሪነትን ሲጠይቅ ቆይቷል። ከዚህ ጋር በተያያዘ በቤኒሻንጉል ጉሙዝ ሲንቀሳቀሱ የነበሩ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጎዴንና የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሔንን ሸማቂ አባላት በዚሁ በ2015 ጥቅምትና ታሳስ ወራት ውስጥ በሰላማዊ መንገድ ወደ ህብረተሰቡ መመለሳቸውንና በክልሉ ሰላምና ልማት ላይ ከመንግስት ጋር እየሰሩ መሆኑን ስለ መግለጻቸው መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ ና አመሰግናለሁ። ክቡራትና ክቡራን አድማ ተመልካቾቻችን፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሱዳንን ውሎና ዳር ወደምንመለከትበት ነው የምንሻገረው። በሱዳን ፈጥኖ ደራሽ ኃይሉ የዛሬውን የኢድ አልፈጥር በዓል ምክንያት በማድረግ የተኩስ አቁም ስምምነቱን እንደሚያከብር ቢያስታውቅም ውጊያው ግን ዛሬም ቀጥሎ ውሏል። ተፋላሚዎቹ ወገኖች በዓሉን ምክንያት በማድረግ ለሶስት ቀናት ተኩስ እንዲያቆሙ የቀረበው ተማጽኖስ ሰሚ አላገኘም። ውጊያው እንደቀጠለ ቢሆንም የጦር ኃይሎች ዋና አዛዥ ጀኔራል አብዱልፈታህ አልብርሃን ስለ ተኩሱ ማቆሙ ጉዳይ ሳያነሱ አገሪቱን ወደ ሲቪላዊ አስተዳደር እናሸጋግራለን ሲሉ ተደምጠዋል። ውጊያው እንዲቆም ዓለም አቀፍ ጥሪው የቀጠለ ሲሆን የኬንያ ፕሬዚዳንት ዊልያም ሩቶ ለሱዳን ሕዝብ ባስተላለፉት የኢድ በዓል መልእክት ሁለቱ ተፋላሚ ወገኖች እንዲስማሙ ወይም ለማስማማት ያላቸውን ፍላጎት ገልጠዋል። የአሜሪካ ድምጹ ማይክል አቲትና ማርያማ ዲያሎ ያስተላለፏቸውንና ሌሎችም ተጨማሪ ሪፖርቶች ጨምቃ ቆንጅት ታየ እንዲህ አሰናድታለች። ነገ ቅዳሜ አንድ ሳምንት የሚደፍነው የሱዳን ውጊያ በዛሬው የኢድ አልፈጥር በዓል ዕለትም ቀጥሎ ውሏል። ካርቱም በከባድ መሳሪያ ተኩስና ፍንዳታ ተናውጣለች። የመዲናዋ ካርቱም መስጂዶች ለምዕመናኑ ደህንነት በሚል ጸሎቱን መስጂድ ውስጥ እንዲካሄድ ያደረጉ ሲሆን በጸሎቱ መካከል የከባድ መሳሪያ ተኩስ ድምጽ ሲሰማ ነበር። በጀኔራል መሐመድ ሀምዳን ዳጋሎ የሚመራው ፈጥኖ ደራሹ ኃይል ለበዓሉ ስንል የሶስት ቀን ተኩስ አቁም እናከብራለን ብሎ የነበረ ሲሆን ከጦር ሰራዊቱ በኩል ግን ተኩስ አቁሙን በሚመለከት የተሰጠ መግለጫ አልነበረም። እስከዛሬ ረፋዱ ድረስ በነበሩ መረጃዎች መሰረት በውጊያው የተገደሉት ሰዎች ቁጥር ከ330 ያለፈ ሲሆን ከ3300 በላይ ሰዎች መቁሰላቸውን የዓለም የጤና ድርጅት ተናግሯል። ውጊያው እንደቀጠለ ቢሆንም የሀገሪቱ የጦር ኃይሎች ዋና አዛዥ ጀኔራል አብደልፋታ አልቡርሃን ዛሬ በሰጡት መግለጫ ሀገሪቱን ወደ ሲቪላዊ አስተዳደር ለማሸጋገር ቁርጠኞች ነን ብለዋል ይህን ፈተና ባለን ስልጠና ጥበብና ጥንካሬ ተወጥተን አገራችንን ጸጥታዋንና አንድነቷን ጠብቀን ወደ ሲቪላዊ አስተዳደር እንደምናሸጋግራት እተማመናለሁ። ውድመትና የጥይት ድምፅ የሀገራችንን ሕዝብ የሚገባውን ደስታ ነፍገውታል ሲሉም ቡርሃን ተደምጠዋል። የጦር ኃይሉ ድል እንደሚያደርግ እተማመናለሁ ብለዋል ቡርሃን። በጀነራል ቡርሃን የሚመሩት የጦር ሰራዊቱ ኃይሎችና ጀነራል ሞሐመድ ሀምዳን ዳጋሎ ሀምቲ የሚመሯቸው ኃይሎች ውጊያውን እንዲያቆሙ ከመላው ዓለም፣ ከአፍሪካ ህብረት፣ ከአረብ ሊግና ከምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ የቀጠለው ውትወታ ፍሬያማ አልሆነም። ሁለቱ ወገኖች የዛሬውን የኢድ በዓል ምክንያት በማድረግ ለሶስት ቀናት ተኩስ እንዲያቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በየበኩላቸው ያቀረቡላቸው ተማጽኖም ውጤታማ አልሆነም። ጉተሬዥ ትናንት ሐሙስ ከአፍሪካ ህብረት፣ ከአረብ ሊግ፣ ከኢጋድና ተደማጭነት ካላቸው ሌሎች ሀገሮች መሪዎች ጋር በበይነ መረብ ከተነጋገሩ በኋላ ለጋዜጠኞች በሰጡት ቃል እንዲህ ብለዋል። ከውጊያው እፎይታ አግኝቶ ወደ ዘላቂ ተኩስ አቁም ለመራመድ ይህ የመጀመሪያው እርምጃ መወሰድ ይኖርበታል። ውጊያው ከተገታ በኋላ ወደ ሲቪላዊ መንግስት በስኬት መሸጋገር ስለሚቻልበት መንገድ ጠንካራ ውይይት መካሄድ አለበት። አሁን እየተካሄደ ባለው ውጊያ መካከል የሰብአዊ ረድኤት ሰራተኞች ፈጽሞ ስራቸውን ማከናወን አልቻሉም። ተፋላሚዎቹ ወገኖች የሰብአዊ ረድኤት ሰራተኞችን ኢላማ ከማድረግ እንዲታቀቡም ጉቴሬዥ አሳስበዋል። ውጊያው እንደጀመረ ሶስት የዓለም የምግብ ፕሮግራም ሰራተኞች ዳርፎር ውስጥ የተገደሉ ሲሆን ሌሎች የእርዳታ ሰራተኞችም ወከባና ዛቻ ተፈጽሞባቸዋል። በሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ተጠሪ አብዱ ደንግ ስለ ሁኔታው ያስረዱ ባለፉት ቀናት ለሱዳን ህዝብ አንዳችም የሰብአዊ ረድኤት አገልግሎት አልተሰጠም። ምክንያቱም የእርዳታ ሰራተኞች ከመኖሪያቸው ወይም ከመስሪያ ቤታቸው ወጥተው ሊንቀሳቀሱ አልቻሉም። ተስፋ አድርገን የነበረው ተኩስ አቁሙ ሰራተኞቻችንን በጣም አደገኛ ከሆኑ አካባቢዎች ሻል ወደሚሉ ስፍራዎች ለማዘዋወር እድል ይሰጠናል ብለን ነበር። የመዲናዋ ካርቱም ነዋሪዎች ውጊያው ከጀመረበት ጊዜ አንስተው መብራት፣ ውሃና ምግብ ማብሰያም ሳይኖራቸው ቤታቸውን ዘግተው የከረሙ ሲሆን የቴሌፎን እና የኢንተርኔት አገልግሎትም በአብዛኛው አካባቢ ተሰናክሏል። በውጊያው የተሸበሩ በብዙ ሺዎች የተቆጠሩ የካርቱም ነዋሪዎች አደገኛ በሆኑት ጎዳናዎች ላይ ከተማየቱን ለቀው ለመውጣት ሲሯሯጡ የታየ ሲሆን በየመንገዱ የወዳደቁ አስከሬኖችን በብዛት ማየታቸውን ተናግረዋል። 53 የሶስት ዓመቱ አብደል ዋሂድ ኦትማን እንዲህ ብለዋል። የሚዋጉት ለራሳቸው ስልጣን ብለው ነው። መብራትና ውሃ ላጣው ደሃ ህዝብ ደንታ የላቸውም። በዚህ እንዳለ የኬንያ ፕሬዚደንት ዊሊያም ሩቶ ተፋላሚዎቹን ለመሸምገል ፍላጎት እንዳላቸው ዛሬ ተናግረዋል። የኬንያው ፕሬዚደንት ይህን ያስታወቁት የኢድ አልፈጥርን በዓል ምክንያት በማድረግ ለሱዳን ህዝብ ባስተላለፉት የመልካም ምኞት መግለጫ ነው። የዓለም አቀፍ ቀውስ ተከታታይ ተቋም ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ክፍል ዳይሬክተሩ ሙሬቲ ሙቲጋ በበኩላቸው የሱዳን አጎራባች አገሮች የሽምግልና ጥረት ሊያደርጉ መፈለጋ ቸው አበረታች ሆኖ ሳለ አንድ መሪ ብቻውን ጠንካራ ውጤት ሊያመጣ እንደማይችልና የተቀናጀ ጥረት እንደሚያስፈልግ ተናግረዋል። የኬንያው ፕሬዚደንት ሩቶ ለሱዳኑ ውጊያ ሰላማዊ መፍትሄ በቅርቡ እንደሚገኝ ትልቅ ተስፋ እንዳላቸው ነው የተናገሩት። ተፋላሚዎቹ ወገኖች የአፍሪካ ህብረትና ኢጋድ ያቀረቡላቸውን ተማጽኖዎች እንደሚቀበሉም እተማመናለሁ ብለዋል ሩቶ። የኢንተርናሽናል ክራይስስ ግሩፕ የአፍሪካ ክፍል ዳይሬክተሩ ሙቲጋ በበኩላቸው እርሱ መልካም ሆኖ ሳለ ጥረታቸው በጠንካራ የውጭ ግፊት በተለይም በሳውዲ አረቢያ እና በዩናይትድ ስቴትስ ጫና መታገዝ እንዳለበት አስገንዝበዋል። ቆንጅታየን ለዝርዝር ዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። የጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስቴር ክስ ቀረበባቸው። የጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስትር መስሪያ ቤቱ በኬንያ ለ19 ዓመታት ያህል የንግድና የኢንቨስትመንት ስራዎች ተሰማርተው ሲሰሩ በኖሩት ኢትዮጵያዊ ባለሀብት አቶ ሳምሶን ተክለ ሚካኤል ጉዳይ መከሰሳቸውን ነው። ይህ ባለሀብቱ የሕግ አማካሪ ያመለከቱት ለዝርዝሩ ገብረ ሚካኤል ገብረ መድን ነው። ኢትዮጵያዊው ባለ ሀብት አቶ ሳምሶን ተክለ ሚካኤል ከአንድ ዓመት ከመንፈቅ በፊት በኬንያ ናይሮቢ በፖሊሶች ተይዘው ከተወሰዱ በኋላ እስካሁን የት እንዳሉ እንደማይታወቅ ባለቤታቸው ወይዘሮ ሚሊዮን ሐለፎም ለጋዜጠኞች ተናግረዋል። አንድ ሰው ሞተዋል ሲባል ጥሩ ዜና ባይሆንም፣ ግን ለቤተሰብ ለወዳጅ ዘመድ ቁርጥ ይሆንና ማድረግ ያለበትን ነገር ያደርጋል። ታስሯል ተብሎ ደግሞ ሲጠየቅ ያው እየሄድን ስለምንጠይቅ የሚጠበቅብንን ስለምናደርግ እሱም ደግሞ አንድ መፍትሄ ነው። አመት ከስድስት ወር ሲሞላው ያለበትን ቦታ አለማወቅ በጣም ከባድ ነገር ነው። ወይዘሮ ሚሌን በኬንያ የኢትዮጵያ ኤምበሲን ስለ ጉዳዩ በተደጋጋሚ ቢጠይቁም እስካሁን ምንም አይነት ፍንጭ አለማግኘታቸውን ተናግረዋል። አሁን ለሚመለከታቸው አካላት እያቀረብን ያለነው ጥያቄ ሳምሶን ለፍትህ ይቅረብ ያለበት ቦታና ሁኔታ የሚታወቅ የሚል እንደሆነ አስረድተዋል። በዚህ ጉዳይ ኃላፊነታቸውን አልተወጡም በተባሉ መንግስታዊ አካላትም ላይ በፌዴራል ከፍተኛ ፍርድ ቤት ክስ መመስረቱን የአቶ ሳምሶን ጠበቃ ዶክተር ጣባ ጩፋ አስታውቀዋል። አሁን እኛ ያቀረብነው እኛ የጠየቅነው ጥያቄ ሁለት ነው። አንደኛው በህገ መንግስቱ መሰረት ስለተያዙ ሰዎች መብት ተጥሷል። ሌላው ወንጀል ከተሰራ ደንበኛ ይውጣ አይደለም፣ ወንጀል ከሰራ በወንጀሉ ህጉ በሚፈቅደው ማዕቀፍና ህጉ በሚፈቅደው አግባብ ውስጥ ወደ ፍርድ ቤት ቀርቦ መቀጣት ነው ከሌለም ደግሞ መለቀቅ ነው። የአሜሪካ ድምፅ በተመለከተውና መጋቢት 20 ቀን 2015 ዓ ም ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ፍትሐ ብሔር ችሎት በቀረበው ክስ ላይ የተጠቀሰው ሦስተኛው ተከሳሽ በኢትዮጵያ የኬንያ ኤምባሲ ነው። በኬንያ የሌላ ሀገር ዜጋ እንዲህ አይነት የመብት ጥሰት ሲደርስበት ኤምባሲው ለሀገሩ መንግስት የማሳወቅ ግዴታ አለበት በሚል እንደተከሰሰ ዶክተር ዳባ ተናግረዋል። ሦስቱም የተከሰሱበት ዓላማ ምን እንደሆነም እንዲህ በማለት አብራርተዋል። ዓላማ ግዴታቸውን አልተወጡም፣ ግዴታቸውን እንዲወጡ ፑሽ ማድረግ ነው፣ ማስገደድ ነው። ምናልባት ከስንፍና ወይም ካለማስተዋል ወይም ትኩረት ካለመስጠት ቢሆን በዛ ልክ እንቅስቃሴያቸው ወደፊት መሄድ ያልቻለበት ሁኔታ ቢኖር አሁን ማንቃት፣ ይህን ያህል የአንድ ዜጋ የአንድ ዜጋ ጉዳይ በዚህ ዕለት ልክ መብቱ ተጥሶ ቤተሰቦቹ፣ ልጆቹ ትጋት ውስጥ ናቸውና ወይ ሞተዋል ተብሎ አልተነገረም ወይ አልወጣ ወይ ደግሞ ይህን ወንጀል ሰርተዋል ተብሎ ወንጀሉ በትክክል ሕገ መንግስቱ በሚደነግገው ፍርድ ቤት አልቀረበም። እንግዲህ የአሁኑ ጉዳዩን ለፍርድ ቤት አቅርበናል። ፍርድ ቤቱ መልስ እንዲሰጡ አዟል። ክሱ የቀረበለት የፌዴራሉ ከፍተኛ ፍርድ ቤት ሦስቱም ተከሳሾች ክሱ ከደረሳቸው በኋላ ለሚያዝያ አራት ቀን 2015 ዓ ም ምላሻቸውን እንዲያቀርቡና ሚያዝያ ስድስት ቀን ክርክሩ እንዲጀመር ትዕዛዝ ሰጥቶ እንደነበር ጠበቃው አስታውሰዋል። ሆኖም ምላሽ ይዞ የቀረበው በውጭ ጉዳይ ሚኒስቴር የተወከለው የፍትህ ሚኒስቴር ብቻ ነው ብለዋል። ተወካዩ የፍትህ ሚኒስቴር የጽሑፍ ምላሽ ለማቅረብ ተጨማሪ ጊዜ መጠየቁም ተገልጿል። ፍርድ ቤቱም የፍትህ ሚኒስቴርን ምላሽ ለመቀበልና ሁለቱን ተከሳሾች ደግሞ ምላሽ ያላቀረቡበትን ምክንያት ለመጠየቅ ለሚያዝያ 13 ቀን ማለትም ለዛሬ ቀጠሮ ሰጥቶ እንደነበር ታውቋል። ሆኖም ዛሬ ሃይማኖታዊ በዓል በመሆኑ ጉዳዩ የፊታችን ሰኞ እንደሚታይ ጠበቃው አመልክቷል። ከዚህ የፍርድ ሂደት ውጤት ይገኛል ብለው እንደሚያምኑም ተናግረዋል። እኛ ሁለት ነገር እንጠብቃለን፣ ከዚህ ከእኛ ክስ ማለት ነው። አንደኛው እኛ ቆመን በዚህ አይነት መልኩ ለፍርድ ቤት ጨወጥ ማሰማታችን መንግስት ማቅረብ የሚገባው ነው እና ይህንን ጥያቄ በዚህ መልኩ ማቅረባችንን መንግስት ጥሩ ነው ብሎ ያመሰግነናል ብለን እንጠብቃለን። ሁለተኛው የምንጠብቀው ምናልባት ወሳኝ የሆነ አካል አዌር አይደለም። ምናልባት አዌር ከሆነ ጉልበትና አቅም ያለው የከፍተኛ የመንግስት አካል ይህንን ፐርፎርም ያደርግልናል ብለን እንጠብቃለን። ወይዘሮ ሚሌን ሐለፈውም የኢትዮጵያ መንግስት ለጉዳዩ ትኩረት እንዲሰጥ ተማጽነዋል። ልጆቹ በየቀኑ የእሱን መምጣት ነው የሚጠባበቁት እና ለነሱ ለልጆቹ ሲባል እንኳን አንድ ነገር ላይ ቢደረስልን ከኢትዮጵያ መንግስት ውጭ ልናስገድደው የምንችለው ልንለምነው፣ ልንማጸነው የምንችለው የተቋም የለንም። እንደ ዜጋ የምንማጸነው የኢትዮጵያን መንግስት ነው። ጉዳዩ በዲፕሎማሲያዊና ና በአስተዳደራዊ መንገዶች ሊፈታ ስላልቻለ ወደ ፍርድ ቤት ለመውሰድ መገደዳቸውንም አስገንዝበዋል። ስለ ጉዳዩ ከኢትዮጵያ የውጭ ጉዳይ ሚኒስቴር ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን ለዚህ ክፍል መጨረሻ ወዳደረግነው ወደ ሱዳን ጉዳይ እንመለስ። ዩናይት ስቴትስ በካርቱም ከሚገኘው ኤምባሲዋ ሰራተኞቿን ለማውጣት እየተዘጋጀች መሆኑ ተገልጧል። የዩናይት ስቴትስ የመከላከያ ሚኒስቴር ፔንታገን በሁለቱ የሱዳን ተፋላሚ ወገኖች መካከል እየተካሄደ ባለው ውጊያ መሀል ካርቱም የሚገኘው የአሜሪካ ኤምባሲ ውስጥ ያሉ ሰራተኞቹን ማውጣት ባስፈለገ ጊዜ እንዲያግዝም ወታደራዊ ኃይሉ በተጠንቀቅ ቆሟል። በሌላ በኩል የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና ሌሎች መሪዎች ሁለቱ ወገኖች ቢያንስ እስከፊታችን እሁድ የሚዘልቅ የተኩስ አቁም ይደርሱ ዘንድ ግፊት ሲያደርጉ ቆይተዋል። የአሜሪካ ድምፅ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴይን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያደረሰችንን ዘገባ እንደሚከትለው አቀርበዋለሁ። በሱዳን በመንግሥት ኃይሎችና በፈጥኖ ድጋፍ ሰጪ ኃይሎች መካከል ውጊያ ከተቀሰቀሰበት ካለፈው ቅዳሜ አንስቶ በጥቂቱ ሶስት መቶ ሰላሳ ሰዎች ሳይገደሉ እንዳልቀሩና ቁጥራቸው 3200 የሚደርሱ ሌሎች መቁሰላቸውን የዓለም ጤና ድርጅት አመልክቷል። አገራቸው ሁከቱን አጥብቃ የምታወቅስ መሆኗን የተናገሩት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ በበኩላቸው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁለቱን ወገኖች ማነጋገራቸውንና የተኩስ አቁሙንም ቢያንስ እስከ እሁድ ድረስ እንዲያራዝሙ ጥሪ ማቅረባቸውን አስረድተዋል። we're engaging in this um, um, from all corners of the department and continue to have full uh, accountability uh, of our personnel. ለሰራተኞቻችን ደህንነት መረጋገጥ ከሚኒስቴር መስሪያ ቤቱ ሁሉም ማዕዘናት በዚህ ጉዳይ ላይ የያዝነውን ተሳትፎ አጠናክረን እንቀጥላለን። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን በዩኤስ አፍሪካ ኮማንድ አማካኝነት ሁኔታውን በቅርበት እየተከታተለና ጥንቃቄ የተሞላበት እቅድ እያቀደ መሆኑን ዛሬ ቀደም ብሎ ባወጣው መግለጫ ማስታወቁን ተመልክታቸዋል። እንዳሉትም ሁኔታዎች በጠየቁበት ጊዜ ጥቅም ላይ ሊውሉ የሚችሉ የተለያዩ አንዳች እውን ማድረግ የሚያስችል አቅም ወደ አካባቢው እያሰማሩ ነው። በሌላ በኩል የዩናይት ስቴትስ ኤምባሲ ሰራተኞች ባሉበት ከአደጋ ተጠልለው እንደሚገኙና እስካሁን ድረስም ካርቱምን ለቀው እንዲወጡ የተደረሰ ምንም አይነት ውሳኔ ያለመኖሩን በዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጃን ኪርቢ ተናግረዋል። አሁን ትኩረቱ ሁለቱም ወገኖች ይህን ሁከት እንዲያቆሙና ሰብአዊ እርዳታው ለሚያስፈልጋቸው ሰዎች እንዲደርስ የተኩስ አቁሙን እንዲያከብሩ ማሳሰብ ላይ ነው። ቀድሞውንም የምግብ እጥረት ነበር፣ የመድኃኒትና የውሃ እጥረቱም ያባብሳል። ካርቱም ውስጥ ያለው ሁኔታ በጠቅላላው እጅግ አሳሳቢ ነው። በመሆኑም አሁንም ሁለቱ ወገኖች ይህን ሁከት እንዲያቆሙ እናሳስባለን። ከተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ተመሳሳይ ጥሪን የተሰማው I appeal for a ceasefire to take place for at least three days. የኢድ አልፈጥር በዓልን ምክንያት በማድረግ ቢያንስ ለሶስት ቀናት የተኩስ አቁም እንዲደረግ በውጊያ በተከበቡ አካባቢዎች የሚገኙ ሰላማዊ ዜጎች ከአደጋው እንዲወጡና የሕክምና አገልግሎት ምግብና፣ ሌሎች አስፈላጊ ቁሳቁሶችን ማግኘት እንዲችሉ ጥሪ አሰማለሁ። በሱዳን ቁጥራቸው 16 ሺህ የሚደርስ አሜሪካውያንና 70 ያህል የኤምባሲ ሰራተኞች ይገኛሉ ዩናይትድ ስቴትስ አንዳንዶች እንደሚሉት ሰዎችን ከሀገር የማውጣት ኦፕሬሽን ቢያስፈልግ በዘመቻው ላይ ያግዝ የሚችል ወታደራዊ ኃይል በቅርብ ጎረቤት ጅቡቲ ውስጥ አላት። ይህ በእንዲህ እንዳለም ከቅዳሜ አንስቶ የኤሌክትሪክ መብራት በሌለበት ከቤት ውስጥ ዘግተው ለመቆየት የተገደዱ በርካታ የካርቱምና የአካባቢው ነዋሪ ሰላማዊ ሰዎች የውሃና መሠረታዊ አቅርቦቶችም እያለቁባቸው መሆኑ እየተነገረ ነው። የካርቱም ዓለም አቀፍ አውሮፕላን ማረፊያ እና አገሪቱን ከቻድ ጋር የሚያዋስነው ድንበር በተዘጋበት፣ ዓለም አቀፍ የረዴ ሰራተኞችም ሆኑ ሌሎች ሱዳንን ለቀው ሊወጡ የሚችሉባቸው ሁነኛ አማራጮች የሉም። አንዳንድ የአካባቢው ጉዳይ አዋቂዎች ለአሜሪካ ድምፅ በሰጡት አስተያየት የባይደን አስተዳደር ዩናይትድ ስቴትስ ከአፍጋንስታን የወጣችበትን የመሰለ የጥድፊያና የተዝረከረከ አካሄድ መድገም አይፈልግም። እኔ እንደማስበው በተለይ አሜሪካውያን በውጊያ የተከበበችውን ከተማ ለቀው ሲወጡ ሰላማዊ ዜጎች ህይወታቸውን ለማዳን በዚያች አገር ካሉ አሜሪካውያንና ዓለም አቀፍ ሰራተኞች ጋር አብረው ለመውጣት ሲለምኑ የሚያሳየውን የመሰለ ገጽታ ማየት ከቻልን ዩናይትድ ስቴትስ ከአፍጋኒስታን ስትወጣ ከታየው ሁኔታ የሚነጻጸር ምስል ማስቀረት የምንችል አይመስለኝም። ያ ሁኔታ ስለ ዩናይትድ ስቴትስ ያሳደረውን መጥፎ እይታ አሁን ደግሞ ወደ አፍሪቃ ከመላክ የሚቆጠር ነው። በፖርት ሱዳን አንዳንድ ሰላማዊ ሰዎች ከጦርነቱ ለመዳን ሲሉ በእግር መሸሻቸውም ተዘግበዋል። ክብራትና ክብራን አድማዊ ተመልካቾቻችን ለአርብ ምሽት ያዘጋጀናቸውን የመጽሔቱን ዘገባዎችና አቢረስ እዚህ ላይ ያጠናቀቅን። አሁን ወደ ሁለተኛው ክፍል ስንዘልቅ የኢዳል ፈጥር በዓል በተለያዩ የኢትዮጵያ አካባቢዎች እየተከበረ ያለበትን ሁኔታ እንመለከታለን። ለቀዳሚውም ዘገባ ወደ አዲስ አበባ ነው የምናቀናው። ኢትዮጵያ በሰላም እጦትና በተፈናቃዮች መብት እየተፈተነች በምትገኝበት በአሁኑ ወቅት ህዝበ ሙስሊሙ በቅዱስ ወርሃ ረመዳን ያሳየውን በጎነትና ለጋስነት ከኢዱም በኋላ ሳያቋርጥ አጠናክሮ እንዲቀጥልበት እየተጠየቀ ነው። ለህዝበ ሙስሊሙ ለተቸገሩ መድረስና ደካሞችን ማገዝ ሃይማኖታዊ ግዴታው ቢሆንም ቀጣይነቱ ለዛሬቱ ኢትዮጵያ እጅግ አስፈላጊ በመሆኑ በሌሎችም ወራት እንዲቀጥል 1444ኛው የኢድ አልፈጥር በዓል በብሔራዊ ደረጃ በተከበረበት የአዲስ አበባ ስታዲየም ዙሪያ የኢድ ሶላት ስነ ስርዓት ላይ ያነጋገር ናቸው የኢትዮጵያ ፌዴራል ጠቅላይ ሸሪያ ፍርድ ቤት ፕሬዚዳንት ሼህ ሙባረክ ሼህ መሐመድ አወል እና ሌሎችም ታዳሚዎች ተማጽነዋል። ይለናል ኬኔዲ አባተ ነው ያሰናዳው። የኢድ አልፈጥር በዓል በድምቀት ከሚከበርባቸው ስፍራዎች አንዱ በሆነው በአዲስ አበባ ከተማ በመቶ ሺዎች የሚቆጠሩ የእስልምና እምነት ተከታዮች በስታዲየም ዙሪያ የኢድ ሶላት ስነ ስርዓት አካሂደዋል። ከአምስቱ የእስልምና መሰረቶች አንዱ በሆነው የረመዳን ጾም ወቅት የእምነቱ ተከታዮች በጾምና በጸሎት ከወትሮው በላቀ የፈጣሪያቸውን ፊት ከመሻት ባለፈ ደካሞችን ያግዛሉ፣ ለተቸገሩትም ይደርሳሉ። ሃይማኖታዊ ግዴታ የሆነው ይህ በጎ ተግባር ታዲያ ቀጣይነት ሊኖረው እንደሚገባ በስታዲየም ዙሪያ በነበረው የሶላት ስነ ስርዓት ላይ አግኝተን ያነጋገርናቸው አስተያየት ሰጪዎች ገልጸዋል። በግጭቶችና በልዩ ልዩ ምክንያቶች የተፈናቀሉና ለችግር የተጋለጡ ሰዎች መብዛታቸው ደግሞ በጎነትን ይበልጥ አስፈላጊ እንደሚያደርገው ተናግረዋል። የኢትዮጵያ ፌዴራል ጠቅላይ ሼሪያ ፍርድ ቤት ፕሬዝደንት ሼህ ሙባረክ ሼህ መሐመድ አወል አስተያየታቸውን ከሰጡን መካከል ናቸው። እንግዲህ ረመዳን ጾም ነውና ጾም ከብዙ ነገር ከምትፈልገው ተቆጥበ ከምበላ ከምጠጣ እንደገና ደግሞ ካለህ ደግሞ ለመሳኪን ለጎረቤት ለተቸገሩ ሰዎች የምታካፍልበት ነው። ያን ጽናት ያን ስራ አሁን የምትፈተንበት ነው። ምን ይዘህ ወጣሃል? ከዛ ስለዚህ የሚቀጥል ነው የሚሆነው ማለት ነው። ስለዚህ ሁሉ ጊዜ ሙስሊሙ ከኸይር ነገር ሁላ መቀጠል እንዳለበት ነው የሚለው። በብዙ ቦታ የመጡ የተፈናቀሉ በጣም ችግር ውስጥ ያሉ ሰዎች አንተ ተደስተ እነሱ ደግሞ የሚደሰቱበት ነገር መፍጠር ስላለብን ያን ነው ዒድ ማለት፣ ደግሞ ዒድ የሚያደርገው። ሌሎች አስተያየት ሰጪዎችም በእስልምና እምነት ቅዱስ ተደርጎ በሚታመነው የረመዳን ወር የሚደረጉ የልግስና ተግባራት በሌሎች ወራትም መቀጠል አለባቸው ይላሉ። ሼክ አብዱልሐናን ሀቢብ ሙሐመድ ይባላለሁ። ሀገራችን ባጋጠሙ የተለያዩ ችግሮችም ከማጋጠሙ ጋር ረሃብ፣ የመፈናቀል የተለያዩ ነገሮችም ከመሆኑም አንፃር ማህበረሰባችን በጥሩ ሁኔታ እርስ በርሳችሁ በመረዳዳት እገዛ በማድረግ ጎረቤቱን በማርዳት የተፈናቀሉትን በማርዳት ችግረኞቹን በማርዳት ዙሪያ ለረገድ ላይ መቀጠል ይገባል፣ ይቀጥላልም። በዚህ ብቻ የሚገደብ አይደለም። ስሜ ሐጂ ባህሩ ተማም አብደላ ይባላል። በሙስሊሙ ማህበረሰብ ያው የረመዳን ጾም ትርጉሙ ማዕናው ዋናው መራብ ምን ማለት ነው? ለሌላውም ማህበረሰብ ምናልባት በኢኮኖሚ አነስተኛ ደረጃ ያለው ማህበረሰብ የማስታወስ ትልቅ ስትራቴጂ ነው፣ እሳቤ ነው። ምክንያቱም ሰው በዚህ ምድር በሚኖርበት ሰዓት ያለውን ተካፍሎ ለሌላውም አካፍሎ መኖር እንዳለበት የሚያመለክት አንዱ ትልቅ እሴት ነው። ተጨማሪም ደግሞ ሃይማኖቱ ራሱ ግዴታ ያደርግበታል። ይህ ወቅት ኢትዮጵያ በሰላም እጦት እየተፈተነች የምትገኝበት መሆኑን በመጥቀስ ይህን ችግር ለመቅረፍ መደረግ አለበት ስላሉትም አስተያየታቸውን ሰጥተውናል። የሀገራችን ባለችበት ነባራዊ ሁኔታው አንዳንድ ነገሮች ክስተት ወይም ደግሞ የተፈረሰ ነገር ቢኖርም እርስ በርሳችን የሚያዋጣን ሀገራችን አንድነትና ልዕልናን ለመጠበቅ እርስ በርሳችን በመወያየት በማደማመጥ የተጣለውን ደግሞ እንደገናው በማስታረቅ እንደገና የተቆዳም እነሱን በመርዳት በዚህ መቀጠል ይቻላል። ስሜ ሪያድ ጀማል ይባላል። ሁሉም ኢትዮጵያዊ ተባብሮ ከሰራ ሀገራችንን ሰላም የማድረግ የማልማት አቅም አለንና እንተባበር። ልዩነታችን የሃይማኖት ነው፣ የብሔር ነው። ይሄ ደግሞ ውበታችን ነው እንጂ ልዩነታችን ምንጭ ሊሆን አይገባም። አንድ እንሆን፣ ሀገራችንን እንውደድ የሚል መልእክት ለማስተላለፍ እወዳለሁ። እቺ ሀገር ማለት የብዙሀን ብሔር ብሔረሰቦች የብዙ እምነቶች ባለቤት ናት። እነዚህን ሁሉ አሰባስባ የያዘች ሀገር ደግሞ ሁሉም በነፍስ ወከፍ በቅድሚያ ሃ መስጠት ያለበት ጉዳይ ቢኖር ለሰላም ለሰላም ቅድሚያ መስጠትና ለሰላም መሰረት መስራት ይኖርበታል። ጠቅላይ ሚኒስትር አብይ አህመድም የኢዳል ፈጥር በዓልን አስመልክተው ባስተላለፉት የእንኳን አደረሳችሁ መልእክት የሰላምን ጉዳይ አበክረው አንስተዋል። ለነቢዩ ዘመዶችና ተከታዮቻቸው መጠለያና መሸሸጊያ የሆነን ሕዝቦች ዛሬ የገዛ ወንድም እህቶቻችንን ከየመንደሮቻችን ለማስወጣት እጃችን ሲነሳ ደስ አይልም ያሉት ጠቅላይ ሚኒስትሩ፣ በተለይ በዚህ ወቅት እኛ ኢትዮጵያውያን ከምን ጊዜውም በላይ አንድነትን አጠንክረን የምንቆምበት ጊዜ ላይ ነን ሲሉም ሰፋ ባለው መልእክታቸው አሳስበዋል። 1444ኛው የኢዳል ፈጥር በዓል የሶላት ሥነ ሥርዓት ከአዲስ አበባ በተጨማሪ በሌሎችም የኢትዮጵያ አካባቢዎች ተካሂዷል። የሶላት ሥነ ሥርዓቱ በሰላም መጠናቀቁን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። የወርሃ ረመዳን የመተሳሰብ የእምነት ትሩፋት ወደ መጠለያ ጣቢያ የስደተኞች መጠለያ ጣቢያ ይወስደናል። በደቡብ ወሎ ኢድና ዳግም ትንሣኤን ያጣመረ የተፈናቃዮች ምገባ ተካሂደዋል። የኢዳል ፈጥርና የዳግም ትንሣኤ በዓላትን ምክንያት በማድረግ በደቡብ ወሎ ለሚገኙ ተፈናቃዮች በዛሬው ዕለት ይህ የምገባ ስነ ስርአት መከናወኑ ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ጣቢያዎች ለሚገኙ ከ20 ሺ በላይ ተፈናቃዮች የኢዳል ፈጥርንና የዳግም ትንሣኤን በዓላት ምክንያት በማድረግ ስነ ስርአቱ መከናወኑን ጠቅሶ የዞኑ አደጋ መከላከልና የምግብ ዋስትና ተጠሪ ጽህፈት ቤት ያስታወቀበት ነው። እንሆ ዝርዝሩን በእስልምና እምነት ተከታዮች ዘንድ ዛሬ የተከበረውን የኢድ አልፈጥርንና በመጪው እሁድ የሚከበረውን የዳግማይ ተንሳኤን በዓል ምክንያት በማድረግ አቅማስ ኢትዮጵያ የተባለ ግብረሰናይ ድርጅት ታቋ በሻ ከተባለ ዓለም አቀፍ ድርጅት ጋር በመተባበር ተፈናቃዮችን የመመገብ ስርዓት ካካሄደባቸው ስፍራዎች አንዱ በተወለደሬ ወረዳ የሚገኘው ጃሪ መጠለያ ጣቢያ ነው። በመጠለያ ጣቢያው ያገኘናቸው ሀድር አለባቸው ተወልዶ ካደጉበትና ትዳር ይዘው ልጆች ካፈሩበት ሀገር ወለጋ ሜጢ ቀበሌ ተፈናቅለው ከ ስድስት ቤተሰቦቻቸው ጋር በመጠለያ ጣቢያው መኖር ከጀመሩ ሁለት ዓመት አልፏቸዋል። ተፈናቅለው ከመምጣታቸው በፊትና ከተፈናቀሉ በኋላ በዓል እንዴት እንደሚያከብሩ ሲናገሩ ብርዝ እናረጋለን። ያ ቦንጋግራለን ያው ፍች ደሞ ባህሉ ነውና ገንፎ እና ገነፋለን። ጧት መጀመሪያ ያን ግንፎ እስላሙንም ክርስቲያኑንም ተሰብስበን ጎረቤት አማራ ወረሙ አንልም ተሰብስበን ባንድ እንበላለን። ኋላ ቡና ፍልታ እንደገና ብርዙን ምኑን አቅርበን እንጠጣለን፣ እንበላለን። ክርስቲያኖቹን ተሸኘን በኋላ እርድ እናርዲያለን። አርዴን እንደገና ደሞ እስላሞች ደግሞ በእርድ እንጠራራለን በስጋ ማለት ነው። እና ዓመት ባልት ይባል ልጆቻችንን አልብሰን አስደስተን ሁሉን ነገር አሟልተን ነው። ዛሬ ግን እንደው ንግግርም ያሰው ነበር ይሆነ። ዛሬ ግን አስደስታችሁናል። በጣም ነው የምናመሰግነው። እንደ ዛሬም አግኝተን አናውቅም። በሬ የመጣልንን ትናንትና እንጀራም መቶልናል። ወጥ ስሩ አሉእና ጠሩን። በጧት መጥተን ወጥ ሰራን። አሁን እያስተናገዱ ነው። ከምስራቅ ወለጋ ሆሮ ጉድሩ አካባቢ ተፈናቅለው የመጡት መሐመድ ጌቶ በበኩላቸው ከቤት ንብረት ተፈናቅሎ በመጠለያ ጣቢያ በዓልን ማክበር ቢከብድም ችግራችንን ተገንዝበው የብቸኝነት ስሜት እንዳይሰማ ላደረጉን በጎ አድራጊዎች ምስጋና ይድረስ ብለዋል። ደስታዬ ከመጠን በላይ ነው። እኛ የተገፋን ሰውነን፣ የተጎዳን ሰውነን፣ አዘንተኝነን በመጠለያ ውስጡነን ይሄ ሁሉ ተዘጋጅቶ እንደዚህ በማግኘታችን በጣም ደስታ ይሰማኛል። በመጪው እሁድ የሚከበረውን የዳግማዊ ትንሣኤ በዓል አስመልክቶ በእለቱ ለክርስትና እምነት ተከታዮችም ልዩ የምገባ ስርዓት ተካሂዷል። ከጅማ ዞን ተፈናቅለው መምጣታቸውን የሚናገሩት መርጌታ መኮንን ንጉሴ የሁለቱም እምነት ተከታዮች በዓሉን በጋራ እንዲያከብሩ በመደረጉ ደስታ እንደፈጠረባቸው ተናግረዋል። መከራ ደርሶብናል። ከዚህ ካለነው ህዝቦች ሁለት እጁ ህዝብ በዚያው በወለጋ መሆነ፣ በተለያየ በኦሮሚያ ክልል ታርዶ የቀረው ህዝብ ከዚህ በላይ ነው። እኛ ግን እንደ ፈጣሪ እዚህ ክልል ከገባን ያው እንግዲህ ሁለት ዓመት ከምናምን ብለናል። የሮመዳን በዓል ሲፈታም የእኛም የክርስቲያኑ ትንሣኤ በዓል ምናምን ሲሆን አብረን ተነባብረን በፍቅር በደስታ እናከብረው ነበረ። በጣም ትዚህ የሚለን ዋነኛው ደግሞ በዓላት በሆነ ጊዜ ያ ያ ትዚህ ሲለን በቃ ውስጣችንን በጣም ያምናል። የአግማስ ኢትዮጵያ በጎ አድራጎት ድርጅት ስራ አስኪያጅ አብዱ ሰላም ሽፋው በችግር ውስጥ ያሉትን በማሰብ በዓልን ማክበር መንፈሳዊም አለማዊም ዋጋ አለው ይላሉ። ክርስቲያን ወገኖች እንደዚሁ የዳግማይ ትንሣኤ ነው። እሱንም በማሰብ ባለፈው ትንሣኤም ከተከበረ ገና ሶስት አራት ቀን ነው ና እሱንም በማሰብ በተጨማሪ ዛሬም እንደዚሁ ኤድ ስለሆነ የሁለቱም ምክንያቱም እዚህ ካምፕ ውስጥ የሚኖሩ ሌሎች ካምፖችም ውስጥ ተመሳሳይ ነው። ክርስቲያንም ሙስሊም ያለበት አብረው ነው የሚኖሩት። እነሱም ሌላውም የኢትዮጵያ ክፍል እንደዚህ አብሮ የሚኖር ነው። ስለዚህ ይሄ ምናልባት የሃይማኖት ጉዳይ የዘር ጉዳይ ሊያለ አይገባም ነው ለእኛም የምንለው። የደቡብ ወሎ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ኢብራሂም ይመር በአግማስ ኢትዮጵያ ከተደረገው በተጨማሪ በተጠሪ ጽህፈት ቤቱ አስተባባሪነት ከህዝቡና ከበጎ አድራጊ ግለሰቦች በተገኘ ድጋፍ በዞኑ በሚገኙ አስራ አንድ መጠለያ ጣቢያዎች ውስጥ ላሉና ከመጠለያ ውጭ ለሚገኙ 20 ሺህ ተፈናቃዮች ምገባ መደረጉን ገልጸዋል። ተፈናቃዮቹ ለበዓል የተደረገላቸውን ድጋፍ ቢያመሰግኑም ለችግራቸው መንግስት ዘላቂ መፍትሄ እንዲያፈላልግላቸው ጠይቀዋል። ወይዘሮ አድራ አለፈ አለፈ እንዲያው እኔ ወደፊታችንን ነገር ነው አሁን ምለው የመጨረሻችን በደቡብ ወሎ ዞን በሚገኙ 11 መጠለያ ጣቢያዎች እንዲሁም በራሳቸው ተከራይተው አሊያም ከሰዎች ጋር ተጠግተው የሚኖሩ ከ45 ሺህ በላይ ተፈናቃዮች እንዳሉ ከዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት የተገኘው መረጃ ያመለክታል። ለአሜሪካ ድምጽ ከጃሪ ደቡብ ወሎ መስፍን አራጌ አመሰግናለሁ መስፍን። ክብራትና ክቡራን አድማጭ ተመልካቾቻችን የኢዳል ፈጥር በዓል በተለያዩ የኢትዮጵያ አካባቢዎች እየተከበረ ያለበትን የሚመለከቱት ቅንብሮቻችን ይቀጥላሉ። ተከታዩ ደግሞ ወደ መቀሌ ያሻግረናል። በመቀሌ ከተማ በድምቀት በተከበረው የኢዳል ፈጥር በዓል ላይ የተገኙ ታዳሚዎች በዓሉን በተስፋ እያከበሩት መሆኑን ተናግረዋል። የትግራይ ክልል የእስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ ሀደም አብዱልቃድር ጁሃር የዘንድሮ ኢዳልፈጥር በዓል ካለፉት ዓመታት በተሻለ ሰላምና ተስፋ እየተከበረ ነው ይላሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በበኩላቸው ሕዝበ ሙስሊሙ በክልሉ መልሶ ግንባታ ሂደት ላይ የድርሻውን እንዲወጣ ሲሉ ጠይቀዋል። ሙሉጌታ ጽብሐ እንዲህ ያሰናብቶታል በመቀለ የሰማዕታት ጎዳና በሺዎች የሚቆጠሩ የእስልምና ሃይማኖት ተከታዮች በተገኙበት አንድ ሺ አራት መቶ አርባ አራተኛው የዒዳል ፈጥር በዓል በድምቀት ተከብሯል። የትግራይ ክልል የእስልምና ጉዳዮች ምክር ቤት ፕሬዚደንት ሼክ አደም አብዱልቃድር ጆውሃር ባለፉት ሁለት ዓመታት ህዝቡ ከባድ ጊዜ ማሳለፉን አውስተዋል። የዘንድሮ በዓል ካለፉት ዓመታት በተሻለ ሰላምና ተስፋ እየተከበረ እንደሚገኝ ተናግረዋል። እቲ ሽግር እሱ ሓልፉ ከዚ ለማዓልቲ አምድሌትና ኮይና ወደና ያ ሁሉ ችግር አልፎ በዛሬው ቀን በዓሉን ባሰብንበት መንገድ የምናከብርበት ኢድ ላይ ደርሰናል። ከዓለም ህዝብ ተለይተን የነበር ነው። ከህዝብ ጋር በተገናኘንበት በጋራ ተሰብስበን እየሰገድን የምናከብረው ኢድ በመሆኑ የዘንድሮውን አከባበር ልዩ ያደርገዋል። አማኞች በዓሉን የተቸገሩትን በመርዳት የታመሙትን በመጠየቅ፣ ያዘኑትን በማጽናናት እንዲያከብሩት ሼክ አደም አባታዊ መልእክት አስተላልፈዋል። በበዓሉ ያገኘኋቸው ወይዘሮ አሚን አሕመድ በጦርነቱ ከትግራይ ማዕከላዊ ዞን ዕዳጋ ዓርቢ ከተማ ተፈናቅለው ወደ መቀለ ከተማ እንደመጡ ገልጸው የከርመውን በዓል ከቤተሰቦቻቸው ጋር ተሰባስበው በቀያቸውን ለማክበር ያላቸውን ምኞት ገልጸዋል። ካብ ቀድሚ ዓሚ ካብ ዓሚ ሎሚ ሒሸና አልሓምዱሊላህ ሰላም ክኸውን ጽቡቅ ንያ ንምነ ፈጣሪ ይመዝገን ከቤተሰቦቼ ጋር ወደ ወጣሁበት አካባቢ መመለስ ፈልጋለሁ። በመቀጥለው ዓመት በዓሉን በቤቴ ማክበር ነው። em mà nhau አቶ ከድር መሐመድ ስዒድ የተባሉ ሌላው የክብረ በዓሉ ተሳታፊ በበኩላቸው የዘንድሮ በዓል ተለያይቶ የነበረ ቤተሰብ መልሶ ተገናኝቶና ተሰባስቦ በተስፋ እያከበረው ይገኛል ብለዋል። በጭንቅ በመከራ ነው ያሳለፍነው። ባንክን ተዘግቶ ነበር። የሚበላ የሚጠጣም ብዙ አልነበረም። የሚገዛ ገንዘብም አልነበረም። በችግር ነው የነበረ። ጦርነቱም በጣም አስከፊ ነበር። ብዙም በጣም እየተጨረሰ በዚህ ሞት ያለ ልጆቻችንም ደም እያዩ ነው ያለፉበት ማለት ነው ትምህርት መማር ከመማር ያሳለፉትን በዶሮን እየመጣ አየር ምናምን እያሉ በጣም ጭንቅላታቸው እስካሁን ድረስ ማነሱ ምኖ ያለ ግን በአሁኑ ሰዓት ግን የሰላም ሀዋሁ ስላለ የሮሞዳኑ ደግሞ ጥሩ አለፈ። አሁን ደግሞ እንደምታልፈው እንደምተሰባስበን ነው የምናሳልፈው። የሮሞዳኑ የተቸገረም እየተረጋገፍን ነው የምንኖረው ማለት ነው። በዓሉ በተከበረበት ስነ ስርዓት ላይ ተገኝተው መልእክት ያስተላለፉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳም እስልምና ሰላም የሚሰብክ እምነት በመሆኑ ህዝበ ሙስሊሙ በአሁኑ ጊዜ የተገኘው ሰላም የመጠበቅ ድርሻውን እንዲወጣ ጠይቀዋል። ትግራይ ዝምልከት ጉዳይ ሙስሊም ትግራይን በሚመለከት ሙስሊሙ የውጭ ተመልካች ሊሆን የሚችልበት ምንም አይነት ምክንያት የለም። የሙስሊሙ ማህበረሰብ በተለይም የንግዱ ማህበረሰብ በመልሶ ግንባታው እንቅስቃሴ ትልቅ ተሳትፎ እንድታደርጉ እንጠይቃለን። እምነት ሳይለይ የሚተጋገዘው የሙስሊሙ ማህበረሰብ በአሁኑ ጊዜ ተፈናቅለው ለሚገኙ በመቶ ሺዎች ለሚቆጠሩ ወገኖችም በዚህ በዓል አጋጣሚ እንዲያስታውሳቸው የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ጥሪ አቅርበዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም የመጨረሻው ዝግጅት የሲዳማ ዘመን መለወጫ ፍቼ ጫምበላላ ክብረ በዓል በሐዋሳ ከተማ ተከብረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው። ዛሬ ለሲዳማ ብሔር የአዲስ አመት መባቻ ነው። የአዲሱን አመት ዋዜማና መባቻ የሚያገናኛቸው የፍቼ ጫምበላላ ክብረ በዓል በሐዋሳ ከተማ እየተከበረ ይገኛል። የከዋከብትን እንቅስቃሴና እውደት በማጥናት አሮገውን አመት ሸኝተው አዲሱ ዓመት የሚገባበትን አውድ ዓመት የሚወስኑት የሲዳማ ብሔር ሽማግሌዎች አያንተዎችና ጭሜሻዎች ናቸውም። አንድ በፊጠራ የተጀመረው የሲዳማ የዘመን መለወጫ ፍቼ ጫምባላላ በዓል ዛሬም እዚህ በሐዋሳ ሐይቅ ዳርቻ በሚገኘው ሰሮሳ ጉዱማሌ ተከብሯል። ፍቼ ጫምባላላም የአደባባይ ክብረ በዓል ነውና በዓሉን ለማክበር ከወጡ በርካታ ታዳሚዎች መካከል አስተያየታቸውና የተሰማቸውን እንዳጋሩን ጠይቀናቸዋል። የአውድ ዓመቱ በዓል አከባበር ድምቀት በኮቪድ-19 ተጽዕኖና በሰሜን ኢትዮጵያ ጦርነት ምክንያት ደብዞ እንደነበር የሚናገሩት የበዓሉ አክባሪዎች አሁን ቀስ በቀስ ውበቱና ድምቀቱ በመመለሱ ላይ እንደሆነ አመላክቷል። ላለፉት ሰባት ዓመታት የፊቻ ጫንበላላ በዓል በደማቅ ሁኔታ እየተከበረ ነበረ የሚገኘው በዚህ ዓመት ደግሞ በተለየ ሁኔታ በሶሬሳ ጉዱማሌ በሐዋሳ ከተማ አጠቃላይ ከወትሮ በተለየ ሁኔታ ባሉ በደማቅ ሁኔታ እየተከበረ ይገኛል። ማርታ መለሰ ባሉ በጣም ደስ ይላል። አሪፍ ነው። ኧረ ከአምናው ባለፈው አመት እንደምናውቀው ጦርነት ነበረ፣ ሀዘን ነበረና አሁን በጣም ደስ ያለ በተለያየ ክልል ከመጡት ጋር በጣም ደስ ያለ ነው ያሳለፈናለን። በጣም ደስ ብሎናል። የዘንድረው በዓል በጣም በጣም ነው ደስ ብሎ ስሜ ማቶ ሲባላል የመጣበት ወንዶ ገነት ነው አደ ጫምባላላ ስማቱ በጣም ደስ ብሎኛል። ለነዛውን ለኢትዮጵያ ለማልያ በጣም ደስ ብሎኛል። አቶ ብርሃኑ ፍቼ ጫምባላላም፣ የነጻነት የአብሮነት እንዲሁም የአንድነት በዓል መሆኑን ይገልጻሉ። የተጣላ የሚታረቅበት የራቦን የምናበላበት በፍቅር በመከባበር በመቻቻል ወንድማማችነትን አብሮነትን ባሳየ ሁኔታ የሚከበርበት በዓል ነው። ወይዘሮ ማርታም በዓሉ እርቅ የሚወርድበት በዓል ነው ይላሉም። አማቤ ነው የተጣሉ የሚታረቁበት በዓል ነው አይ ከገልጾም የሚጨርስ እንትን አይደለም። የእውነት ነው። ምግ በጣም ደስ የምል ባህል ነው። እንኳን አደረሳችሁ ለማለት ትፈልጋለሁ። ይህ በዓል በድምቀት እንዲከበር የሚካሄድ የሚሆነው የሲዳማዎቹ የአባቶች የቄጣላ የባህላዊ ትዕይንት ነው። ቄጣላም በኢድሜም በጾታ የተለያየና የቀለማት ኅብር ያለው ውብ ዜማ ነው። ቄጣላም ምስጋናም ሆነ ወቀሳም፣ ትችትና ሙገሳ በዜማ የሚቀርብበት በስልትና ሙዚቃው የሚተታጀበ ባህላዊ ትዕይንት ነው ሲሉ ባለሙያዎች ያስረዳሉ። በዓሉን ለመታደም ከወላይታ የመጡት አቶ ዮሐንስ በየንም የበዓሉ ታዳሚ በመሆናቸው የተሰማቸውን ገልጿል። ቀፍ ደረጃ በዩኒስኮ በሰው ልጆች በማይዳሰሱ ወካይ ቅርሶች መካከል የተመዘገበ ትልቅ ባህል ነው። ይህን ባህል ስናከብር እኔ እጅግ ደስ ይለኛል። የሲዳማ አባቶች የራሳቸውን ዘመን መለወጫ ባህላዊ እንትናቸውን ተጠቅሞ አሁን ቴክኖሎጂ የደረሰበትን ጊዜ ስናይ ከዚህ መነሻ ሰው ይላል ግን ከዓመታት ከዘመናት በፊት ዘመናት እንዴት እንደሚቀየሩ ሰንኬንዶች ደቂቃዎች፣ ሰዓታት፣ ቀናት፣ ሳምንታት እያሉ አምጥቶ አመትን እስከ አመት የሚቆጥሩበት አዲሱን አመት በእንደዚህ አይነት በደማቅ ሁኔታ የሚቀበሉበት ስርዓት አስቀምጠው ሄዱበት። ትልቅ በዓልናው እኔም በዚሁ ተገኝቼ ይህንን ሲካፈል ከፍ ያለ ደስታ ነው የሚሰማኝ። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞም የፊቼ ጨምባላላ በዓል በየአመቱ የሚከበርና የሲዳማ ሕዝብ ወደ አዲሱ አመት በሰላም መሸጋገሩን የሚያበስርበት የደስታ በዓል እንደሆነም ተናግሯል። ብቻ ይዘምራላ በዓል ደስተና መፈጠዚያ ብቻ ግን አይደለም። ለስዳማ ማህበረሰብ ለመልካም ማንነቱ መሰረት የሆኑ በርካታ ሴቶችም ያሉት በዓል ነው። የስዳማ ህዝብ ሐዘን፣ ቅም፣ ሁርሾ፣ ክፋትን ወደ አዲሱ አበል አይሻገርም። በፋንዳው ኤሪክ የከርታ ሰላምና ደስታ የሚፈጥሩ ሥራዎች በሁሉም በብሰር ብሎም በማህበረሰብ ደረጃ ይፈጸማሉ። ግጭቶች ይወገዳሉ፣ የልዩነቶች እድሎች ይጠባሉ፣ ሰላምና ፍቅር ይሰፋል። የፍቼ ጨምበላላ በዓል አከባበርን ነበር ዮናታን ዘብድዩስ ያደረሰን። ክብራትና ክቡራን አድማጮቻችን የምሽቱን እዚሁ ማጠናቀቃችን ነው። የዚህን ዝግጅት ታዲያ ሙሉ ዘገባ በድረገጻችንና በፌስቡክ ገጾቻችን ላይ ታገኛላችሁ። ነገ ከምሽቱ ሶስት ሰዓት ላይ እንመልሳለን። ያስተናገድኳቸው አሉላ ከበደ፣ አቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። በእኔ በኩል ሰላም ድናደሩ bibibibibu <laughs> wak